አውሮፓና ጀርመን ግሪክ ከአበዳሪዎቿ የምትጠብቀው ገንዘብ ሊለቀቅ የሚችልበት የመጨረሻው ቀን ሊያበቃ ጥቂት ሰዓታት ቀርተዋል። ግሪክን ለመታደግ ተግባራዊ በሆነው የብድርና እርዳታ መርሃ ግብር መሰረት ሀገሪቱ ከወሰደችው ገንዘብ የተወሰነውን ዕዳዋን መክፊያው ቀነ ገደብም እንዲሁ። አበዳሪዎች በመርሃ ግብሩ መሰረት ሊሰጧት ያቀዱትን ቀሪ 7.2 ሚሊዮን ዩሮ ወይም 8.1 ሚሊዮን ዶላር በከለከሏት በግሪክ የገንዘብ ቀውስ ተባብሶ ባንኮች ከትናንት አንስቶ ለአንድ ሳምንት ተዘግተዋል። ከባንክ ውጭ ገንዘብ የሚወጣባቸው የኤቲኤም ማሽኖችም ከ60 ዩሮ በላይ እንዳይሰጡ ተደርጓል። በርሊን ነዋሪ የሆኑት የኢኮኖሚ እድገት መምህርና ተመራማሪ፣ እንዲሁም የኢኮኖሚ ጉዳዮች አማካሪ ዶክተር ፈቃደ በቀለ መንግስት እርምጃውን የወሰደው በሀገሪቱ በተከሰተው የገንዘብ እጥረት ምክንያት መሆኑን ያስረዳሉ። ዶክተር ፈቃደ እንደሚሉት ባንኮች ቢዘጉም በሀገሪቱ ገንዘብ የሚተላለፍባቸው ሌሎች መንገዶች አሉ። አንደኛ ወደ ውጭ በብዛት ገንዘብ ይፈሳል። ካፒታል ፈሳሽ ማለት ነው። በዚህ ምክንያት ባለፉት ሁለትና ሶስት ወራት ከአምስት ቢሊየን በላይ የሚቆጠር ኦሮ ፈሷል። ይሄ ደግሞ ወደ ውስጥ የገንዘብን እጥረት አስከትሏል። ይሄንም በሚመለከት ነው እንግዲህ ግደባ የተደረገው። ከዚህ ውስጥ እንግዲህ ለምሳሌ ከውጭ ዕቃ ወደ ውስጥ የሚያስመጡ ከበርቴዎች ተጨማሪ ማመልከቻ ማስገባት እንደሚችሉ ፈቃድ አለ። ይህ ግን በደንብ ይጠናል፣ እንደየ ሁኔታው ፈቃድ ይሰጣቸዋል። በሌላ በኩል ወደ ውስጥ የሚደረገው የገንዘብ እንቅስቃሴ የታገደ አይደለም እና በተለይም በኢንተርኔት ተደግፈው ገንዘብን ማንቀሳቀስ የሚችሉ ነጋዴዎችም ሆነ ተጠቃሚው ሀይል ገንዘብ ማሰላለፍ ይችላል ከአንዱ የኢኮኖሚ ሴክተር ወደ ሌላው ከገዢው በቀጥታ በክሬዲት ካርድ እና በኢሲ ካርድ ገንዘብ ማስተላለፍ ይችላል። ሌሎችም ደግሞ ደሞዝተኞች እና የጡረታ አበል እንትን ተቀባዮች ገንዘባቸውን በክሬዲት ካርድ በመጠቀም ሊያወጡ ይችላሉ ማለት ነው። እና ከዚህ ከሁለት አንጻር መታየት ያለበት ይመስለኛል። በእርግጥ እንግዲህ የምንድንወሱ ከውጪ የሚመጡ እንደ መሽን የመሳሰሉ እቃዎች አስመጪዎች አስቸጋሪ ሁኔታ ውስጥ ሊገቡ ይችላሉ እንደፈለጉት ኦይሮ አግኝተው ከውጭ እቃ ማስመጣት አይችሉም ማለት ነው። ይሄ ነው እንግዲህ አስቸጋሪ ሁኔታ ሊፈጠር የሚችለው። አበዳሪዎች የግሪክ መንግስት ተግባራዊ እንዲያደርግ አጥብቀው በሚሞግቱት የቁጠባ እርምጃዎች ላይ የግሪክ ሕዝብ ድምፅ እንዲሰጥ ለፊታችን እሁድ ተጠርቷል። ይህ ያልተጠበቀ የግሪክ መንግስት እርምጃ የአውሮፓ ሕብረት አባል ሀገራትን በተለይም የዩሮ ተጠቃሚዎችን አደናቅጧል። ግሪክ የተጣለባትን አስገዳጅ የቁጠባ መርሃ ግብር አስቀራለሁ ሲል ቃል ገብቶ ባለፈው ጥር ስልጣን ላይ የወጣው ግራ ዘመሙ የግሪክ ፓርቲ ሲሪዛ ህዝቡ አበዳሪዎች በጠየቋቸው የተሃድሶ እርምጃዎች እንዳይስማማ እያሳሰበ ነው። የአውሮፓ ህብረት በበኩሉ አበዳሪዎች ያቀረቧቸውን የማሻሻያ ሀሳቦች ግሪካውያን በመደገፍ ድምፃቸውን በመስጠት ሀገሪቱ ከይሮ ማህበር ጋር እንድትቀጥል ያደርጉ ዘንድ ተማጽኗል። ከወዲሁ እንደሚታየው ግን የግሪክ ህዝብ ፍላጎት አንድ አይመስልም ይላሉ ዶክተር ፈቃደ። እንደሚባለው ከሆነ ህዝቡ በሁለት የተከፈለ ይመስላል። በተለይ የምድሜያቸው የገፉ ሰዎች ግሪክ ወይሮ ከውጭ እንዳትወጣ የሚፈልጋሉ። በሌላ በኩል ደግሞ ወጣቶችን በሚመለከት የመንግስት ሰራተኞች፣ ናሽናሊስቶች፣ ሀብታሞች ግሪክ ከኦይሮ ዞን ብትወጣ ተጠቃሚ እንደምትሆንና ይህ ሁኔታ በጣም አመቺ እንደሆነ የሚመኙና ጊዜውን የሚጠባብቁ እንዳሉ ነው። እንግዲህ ነገሩ ደግሞ ከሁለት አንጻር መታየት ያለበት ይመስለኛል። አንደኛ ከርዕዮተ ዓለም አንጻር የሚመለከቱ አሉ። ግሪክ የግዴታ ከዚህ ከአውሮፓው ማነቆ ውስጥ መውጣት አለባት እና ከዛ ስትወጣ ብቻ ነው ኢኮኖሚዋን ማንቀሳቀስና ወደፊት መሰራራት የምችለው ብለው የሚያምኑ አሉ። በሌላ ميلا بكل كتيوري أنصار የሚመለከቱ የግሪክ ፕሮፌሰሮችም ሆነ እዚህ ደግሞ ጀርመን አገር ያሉ በኢኮኖሚክ ሪሰርች አካባቢ የሚሰሩ ባለሙያዎች እንደሚሉት ከሆነ ግሪክ የግዴታ ከኦይሮ ዞን መውጣት እንዳለባትና በዚህ አማካኝነት ብቻ ኢኮኖሚዋን እንደገና ለማሳደግና ለመሰራራት እንደሚችል የሚናገሩ አሉ። የግሪክ ሕዝብ አበዳሪዎች ተግባራዊ ይሁን የሚሉትን የቁጠባ እርምጃ መቀበል አለመቀበሉ በመጪው እሁዱ ህዝበ ውሳኔ ይታወቃል። ውጤቱ ምን ሊሆን እንደሚችል ለመገመት ግን አስቸጋሪ ሆኖ ነው የተገኘው። ያም ሆኖ ምናልባት የህዝበ ውሳኔ ውጤት እሽታ ቢሆን ምን ሊከተል ይችል ይሆን? የግሪክ ህዝብ ይሄንን የአንጀት አጥብቅ ፖሊሲ እንቀበል ብሎ ድምፁን የሚሰጥ ከሆነ የሲፕራ መንግስት ይሄንን ይከተላል ማለት ነው። ወይንም ደግሞ አይ ይሄንን ነገር እናንተ እሽ ብላችኋል፣ ስለዚህ እኛ ከስልጣናችን መውረድ አለብን ይላል እና በዛ ላይገፋ የሚችልበት ሁኔታ ይፈጠራል። ምክንያቱም ከፓርቲ ውስጥ የተለያዩ ኃይሎች አሉ ማለት ነው። አንደኛው ለስለስ ብሎ ነገሩን የማይ፣ ሌላው ደግሞ ትንሽ ከረር ባለ መልክ የሚመለከት እና ይሄ ግዴታ አዲስ ምርጫ እንዲካሄድ ሁኔታውን ያመቻቻል ማለት ነው። በሌላ በኩል ደግሞ ራሱ አሌክሲስ ሲፕራም ሆነ ጠቅላይ ሚኒስትሩ ማለት ነው፣ ሌሎችም ፓርላሜንት ውስጥ ያሉ የሲሬሳ ፓርቲ አባሎች ለግሪክ ሕዝብ መቀበል የለብንም የሚል ድምጽህን መስጠት አለብህ ብለው መልእክታቸውን አስተላልፈዋል እና እንግዲህ አዝማማይ ወዴት የሚያደላ እንደሆነ ከአሁኑ ማወቅ አይቻልም። በአንጻሩ ደግሞ ውጤቱ እምቢታ ቢሆንስ እና ምናልባት ሊቀበሉም ላይቀበሉም ይችላሉ። ግን ከዚህ ከአውሮፓው የጋራ ገበያ ውስጥ ሁኔታውን ስንገመግመው አብዛኛዎቹ ለዚህ የተዘጋጁ ይመስለኛል እና ግሪክ የግዴታ እንደምትወጣና መውጣትም እንዳለባት የእሷ መውጣት ደግሞ የግዴታ የአውሮፓውን ገበያና በተለይም ወይሮ ስሆንን አደጋ ውስጥ ሊጥለው እንደማይችል የሚናገሩ አሉ ማለት ነው። ግሪክ ከዩሮ አባልነት ብትወጣም እንኳን በሌሎቹ የማህበሩ አባላት ላይ የሚያሳድረው ተጽዕኖ እንደማይኖር ነው የሚነገረው። ይሁንና የግሪክን ችግር መፍታት አለመቻል ለመላው አውሮፓ አደጋ የመሆኑ ስጋት አለ። ለግሪክ ብዙ ብድር ከሰጡት ሀገራት አንዷ የሆነችው የጀርመን መራሒተ መንግስት አንጌላ ሜርክል ለግሪክ ችግር አግባቢ መፍትሄ ከጠፋ ለአውሮጳ ውድቀት ነው ሲሉ አስጠንቅቀዋል። ዶክተር ፈቃደ ስጋቱና ማስጠንቀቂያው መሰረታዊ ምክንያት አለው ይላሉ። ነገሩ ከፖለቲካል አንጻር መታየት ያለበት ይመስለኛል። ምክንያቱም ኦይሮ ራሱ ከኢኮኖሚው አንጻር ብቻ ሳይሆን መታየት ያለበት እንደውም የበለጠ ከፖለቲካው አንጻር ከፖለቲካል ኢምፕሊኬሽኑ ሁኔታ ነው መታየት ያለበት እና የግሪክን ሁኔታ መፍታት ያልቻለ የአውሮፓ አንድነት የአውሮፓ ኮሚሽን የአውሮፓ ሴንትራል ማዕከላዊ ባንክ እንዴት ሌሎች ችግሮችን ሊፈታ ይችላል የሚለው ጉዳይ በጥያቄ ውስጥ መቀመጥ ያለበት ይመስለኛል። ከዚህ አንጻር መጠቅላላው የኦሮ ፕሮጀክት አደገኛ ሁኔታ ውስጥ ሊወድቅ ይችላል የሚል ነው። ሌላው እንግዲህ የምንድን ነው እሱ፣ እንደዚህ አይነት ሁኔታ ከተከሰተ ሌሎችም ሀገሮች ወደፊት እንደ ስፔን፣ እንደ ፖርቱጋል፣ እንደ ጣሊያን አሁን ባሉበት ሁኔታ የሚቀጥሉ ከሆነ ሌሎች የኦይሮን የማይቀበሉ ወይም የማይደግፉ በተለይም ፖሊሲውን ስልጣን ላይ ከወጡ በጠቅላላው የአውሮፓው የጋራ ፕሮጀክት ሊናጋ የሚችልበት ሁኔታ ይፈጠራል የሚል ነው። እና ምግቤ ከዚህ አንጻር በመነሳት ነው አንገላ ሜርክል እና ሌሎች የአውሮፓ መሪዎች ሁኔታውን ለመፍታት መዘጋጀት ያለባቸው እና ከዚህም አንጻር ነው በአንድ በኩል የገንዘብ ሚኒስትሮች አሉ፣ የዩሮዞን ማለት ነው። በሌላ በኩል ደግሞ ፖለቲሺያኖች አሉ እ ማለት ጠቅላይ ሚኒስትር፣ ፕሬዚደንት የፈረንሳዊ የጀርመኑ እነዚህ የግዴታ ከፖለቲካ አንጻር ችግሩን መፍታት አለባቸው። ይሄ ከኢኮኖሚ አንጻር የሚፈታ ሳይሆን እና ፖለቲሽያኖች ተገናኝተው ችግሩን በዚህ መልክ መፈታት አለበት ብሎ መደንገግ አለባቸው። ይኸው ምንድን ነው እሱ የብድሩን መጠን መቀነስ፣ የኢኮኖሚውን ፖሊሲ በሌላ መልክ ሊካሄድ የሚችልበትንና የግሪክ የኢኮኖሚና የሶሻል ቀውስ ሊቃለል የሚችልበትና ግሪክም ቀስ በቀስ ካለችበት ሁኔታ ልታገግም የሚችልበት ሁኔታ መፈጠር አለበት የሚል ነው። እንግዲ ግምገማው ግሪክን መርዳት ከተፈለገ አሁን ከተጀመረው መንገድ የተለየ አማራጭ መፍትሄ ማግኘቱ አይገድም። እንደ ዶክተር ፈቃደ በእርሳቸው አስተያየት ባንኮችን እስከ ማዘጋት ለደረሰው ለግሪክ የገንዘብ ችግር ጀርመንንና ፈረንሳይን ከመሳሰሉ ጠንካራ ኢኮኖሚ ካላቸው የዩሮ ተጠቃሚ ሀገራት በኩል ችግሩን ሊያቃልል የሚችል መፍትሄ ሊገኝ ይችላል። የግዴታ ከትሮይካ ጋር ግንኙነቱ መሆኑ ቀርቶ በአገሮች ደረጃ ለምሳሌ የግሪክ የጀርመን ባንኮች፣ የፈረንሳይ ባንኮች በመንግስት በመደገፍ ለግሪክ መንግስት ብድር ይሰጣሉ። በዚህ መልክ በግሪክ ላይ የሚደረገው ማዕቀብ እና ግፊት ይቃለል ማለት ነው። እና ይሄ ነው እንግዲህ ከኢኮኖሚስቶች በተዘዋዋሪ መልክ የሚቀርበው ምክርና በዚህ አይነት መልክ ነው ችግሩ ሊቃለል ተብሎ የሚታየው። ሌላው እንግዲህ ምንድነው? እሱ ጀርመን በኦይሮ ዞን ውስጥ ከፍተኛ ተደማጭነት ስላላት እና አበዳሪያም አገር ሷ ስለሆነች አብዛኛውም ማለት ነው ችግሩን መፍታት ትችላለች የሚል ነው። ግን በሌላ በኩል ደግሞ በገንዘብ ሚኒስተሩና የጀርመኑ ማለት ነው በአንጌላ መርክል መካከል አለመግባባቶች እንደሚታዩ ይነገራል። እና ወደፊት እንግዲህ ችግሩን እንዴት መፍታት እንደሚቻል በጣም አስቸጋሪ ነገር ይመስለኛል። ግን የፖለቲካ ፍላጎት ካለ ችግሩን ማቃለል ይቻላል። መፍታት እንኳን ባይቻልም ለጊዜው ጋብ እንዲል ማድረግ የሚቻል ይመስለኛል። አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ማብራሪያ በመስጠት የተባበሩኝን ዶክተር ፈቃደ በቀለን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰነኝ ደህና ቆዩን።